የአሜሪካ ድምጽ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 3 2014 ዓ ም ዝግጅታችን ጀመረ። አሁንም ቢሆን የተረጂው ቁጥር ከመጨመሩ ተፈናቃዮችን መልሶን በየቦታቸው ደግሞ ለማስፈርና ለማቆቆም ከሚያስፈልገው ወጪ አንጻር በተለይ ባለ ሀብቱ ላይ ደግሞ የግንዛቤ ይረዳዋል። በርግጥ ያለውን ነገር ግን በአንድ ስጦታ የሚቆም እንዳልሆነ ተከታታይ ድጋፍ ለህብረተሰቡ ለተፈናቃው የሚያስፈልግ መሆኑን በእናንተ በቢሮ በኩል በተለይ እንዲህ አይነት መድረኮች ግንዛቤውን እንዲያድግ ቢደረግ ለተፈናቀሉ የማህበረሰብ ክፍሎች ህዝቡ የሚያደርገውን ድጋፍ እንዳያቋርጥ በባህርዳር ከተማ የሚገኙ የሃይማኖት አባቶች ዛሬ ከሰጡት ማሳሰቢያ የተቀነጨበ ነበር። ዘገባው ባብይርስ ይቀርባል። ይህንና ሌሎች በርከት ያሉ ቅንብሮች በምሽቱ ይዘንላቸዋል። ዝግጅቶቻችንን ከራዲዮና በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በአት ቪኦኤ የአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ከአለም ዙሪያ ያጠናቀርናቸው ዜናዎች የሚደመጡበት ሰዓት ላይ እንገኛለን። ወደዚያው ልምራችሁ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችው ቆንጅ ይታዬ ነኝ። ዩናይትድ ስቴትስ ኢትዮጵያ ውስጥ እየተካሄደ ካለው ግጭት በተያያዘ ከኤርትራ መንግስትና ከገዢው ፓርቲ ጋር ተያያዥ በሆኑ ስድስት አካላት ላይ ማዕቀብ መደንገጓን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ ውስጥ እየተካሄደ ካለው ግጭት ጋር በተያያዘ ማዕቀቦቹ የተደነገጉት ፕሬዚደንት ጆ ባይደን ባለፈው መስከረም ወር በፈረሙት ማስፈጸሚያ ትእዛዝ መሰረት ነው ብሏል። የውጭ ጉዳይ ሚኒስቴሩ በመግለጫው አያይዞም ኤርትራ ኃይሎቿ ኢትዮጵያ ውስጥ መገኘታቸው ጸጥታውን በማደፍረስ እና ግጭቱን በማራዘም ውጊያው እንዳያከትም ከፍተኛ መሰናክል ፈጥሯል ብሏል። የሀገሪቱ አንድነት ላይ አደጋ ደቅኗል ብሏል። የኤርትራ ኃይሎች ከባድ የሰብዓዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒ ሪፖርቶች ቀርበዋል። በግጭቱ የሚሳተፉ ወገኖች በሙሉ ድርጊቶቻቸው ዩናይትድ ስቴትስን አብዝተው ማሳሰባቸውን ቀጥለዋል ያለው መግለጫው የኤርትራ ኃይሎች በአስቸኳይ ከኢትዮጵያ እንዲወጡ ሲልም ጠይቋል። የአፍሪካ ሕብረት የአፍሪካ ቀንድ ተወካይ ኦሉሴጉን ኦባሳንጆን ዲፕሎማሲያዊ ጥረቶች እንደግፋለን ያለው የስቴት ዲፓርትመንቱ መግለጫ የኢትዮጵያ መንግስትና የትግራይ ነጻ አውጪ ግንባር እድሉን ተጠቅመው ካለቅድመ ሁኔታ ተኩስ ለማቆም እንዲሁም ያለአንዳች ገደብ የሰብአዊ ረድኤት ተደራሽነትን ለመፍቀድ እንዲደራደሩ ጥሪ እናቀርባለን ብሏል። የዛሬው ማዕቀብ ኢላማ ያደረገው በኤርትራ መንግስትና ገዢው ፓርቲ ላይ ቢሆንም በግጭቱ የሚሳተፉ ወገኖች የሁሉም ባህሪ አሁንም አብዝቶ ያሳስበናል፣ ብሎ ከኢትዮጵያ መንግስትና ከህወሃት ጋር በተገናኙ አካላት ላይ ያላነጣጠር ነው። ንግግሮቹ ውጤት ያመጡ እንደሆነ ለማየት ጊዜ ለመስጠት በማሰብ ነው ብሏል። ሆኖም ወገኖቹ ትርጉም ያለ እርምጃ የማያሳዩ ከሆነ የኢትዮጵያ መንግስትና ህወሃትንም ጨምሮ ተጨማሪ ዕቀባዎች ለመደንገግ ዩናይትድ ስቴትስ ዝግጁ ነች ብለዋል። የሱዳን ከፍተኛ ወታደራዊ አዛዥ ጀነራል አብደልፋታህ አልቡርሃን ከሁለት ሳምንታት በፊት በሲቪል መንግስት ላይ የተካሄደውን ወታደራዊ ግልበጣ ተከትሎ እሳቸው በስልጣን ላይ የሚቆዩበትን እርምጃ በመውሰድ በራሳቸው የሚመራ አዲስ ምክር ቤት እንዳቋቋሙ ትናንት ሐሙስ አስታውቀዋል። ጀነራሉ እንደ አውሮፓውያን አቆጣጠር ጥቅምት 25 ቀን ወታደራዊ ግልበጣውን ካካሄዱ በኋላ ስልጣኑን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል መጣሳቸው በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ ተቃውሞ አስነስቷል። ቡርሃን ባቋቋሙት አዲሱ ሉዓላዊ ምክር ቤታቸው ሞሐመድ ሐምዳን ዳጋሎን ምክትላቸው አድርገው የሰየሙ ሲሆን ከቀድሞው ምክር ቤት ሶስት ጄኔራሎችን ጨምረዋል ስምንት ሲቪሎችንም ማስገባታቸው ታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪች ለጋዜጠኞች በሰጡት መግለጫ ጉዳዩ አሳሳቢ መሆኑን ገልጸዋል። የጠቅላይ ሚኒስትር አብደላ ሐምዶክን የቤት ውስጥ እስር ጨምሮ በእስር ላይ ያሉ ሌሎች የፖለቲካ ሰዎችና መሪዎች እንዲለቀቁ እንፈልጋለን ብለዋል። ዱጃሪች ወታደራዊ ግልበጣው ከተካሄደበት ጊዜ ጀምሮ ተቃዋሚዎችን ጨምሮ ከአንድ መቶ በላይ የመንግስት ባለስልጣናትና የፖለቲካ ሰዎች ታስረዋል። የተወሰደው እርምጃ ዓለም አቀፉን ማህበረሰብ ሊያሳዝን እና የዲሞክራሲ ደጋፊ የሆኑ ሱዳናውያንን ሊያስቆጣ እንደሚችል አሶሽየትድ ፕሬስ ዘግቧል። ነገ ቅዳሜ በሲቪሎች የሚመራው የሽግግር መንግስት ወደ ቦታው እንዲመለስ የሚጠይቅ በሱዳን ነጻነት ኃይሎች የተጠራ ሌላ ትልቅ የተቃውሞ ሰልፍ እንዳለም ተነግሯል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የሶማሊያ የትራንስፖርትና አቪዬሽን ባለስልጣን ለአንድ አየር መንገድ የበረራ ፈቃድ ሰጥቷል። ከሦስት አስርት ዓመታት በኋላ የመጀመሪያ መሆኑን ጠቅሶ መሐመድ ካዬ ከሞቃዲሾ ያጠናቀረውን ሪፖርት ሀብታሙ ስዩም ያቀርበዋል። ጠቅላይ ሚኒስትር ሙሐመድ ሁሴን ሮበሌ በሞጋዲሹ ዋና አውሮፕላን ማረፊያ በሚገኘው የሶማሊያ ሲቪል አቪዬሽን ባለስልጣን ዋና መስሪያ ቤት በተከናወነው ስነ ሥርዓት ላይ የክብር እንግዳ ነበሩ። ባለሥልጣኑ የስራ ፈቃድ የሰጠው ፍሪደም ኤርላይን ስለተሰኘ ድርጅት ነው። ድርጅቱ ከአደን አብዱል አየር ማረፊያ የሚነሱ ሀገር አቀፍና ዓለም አቀፍ በረራዎችን ያደርጋል። ሮበሌ መቀመጫውን ሶማሊያ ላይ ያደረገ የአየር መንገድ በድጋሚ ሲንቀሳቀስ በማየታቸው ደስ እንደተሰኙ ገልጸዋል። እሳቸው ፈቃድ ላገኙት ሶማሊያውያን አውሮፕላን አብራሪዎችና የአየር መንገዱ አድናቆት እንዳላቸው አብረዋቸው በመብረራቸውም ደስተኛ መሆናቸውም። የሶማሊያ የግዛት ደኅንነትና የበረራ ባለሥልጣኑ በሶማሊያ መንገደኞችና አየር መንገዶች ተገቢውን ሰነድ እንዲያዘጋጁ እንደሚያዙ ነው የተናገሩት። የሶማሊያ መጓጓዣና በረራ አገልግሎት ሚኒስትር ዱራን ፋራ በበኩላቸው ብሔራዊውን የሶማሊያ አየር መንገድ ዳግም ለማንሰራራት ያለን እቅድ አጋርተዋል። አየር መንገዱ በጎረጎሳውያኑ 1991 ልክ የዛሬ 30 ዓመት በሀገሪቱ የእርስ በእርስ ጦርነት ከተቀሰቀሰ ወዲህ ስራውን አቋርጠዋል። ከዚያ በፊት ሶማሊያ በጎብኚዎች መዳረሻነት ትታወቅ የነበረች የአፍሪካ ቀንድ ሀገር ነበረች። የሶማሊያ አየር መንገድ ብሔራዊ ምልክት ነበረ። መንግስታዊውን ተቋም ዳግም ስራ ለማስጀመር እየጣርን ነው። መንግስትም በዚህ ሂደት ቁልፍ ሚና ይኖረዋል ያሉት ዱራን አንፋራ ባለፈው የካቴት ጀምሮ የተሰጣትን ዓለም አቀፍ ኮድ ስድስት ኦስካር በማስቀደም ሶማሊያ ያሏትን አውሮፕላኖች መመዝገብ ጀምራለች። ሶማሊያ ውስጥ በስራ ላይ ያሉት አብዛኞቹ አውሮፕላኖች በኬንያ የተመዘገቡ አምስት ዋይ የተሰኘ ቀዳሚ ኮድ ያላቸው ናቸው። ለረጅም ጊዜ ሲጠበቅ የቆየውን ምርጫ በሚቀጥለው ወር የምታካሂደውን ሊቢያን በሚመለከት ዓለም አቀፍ ጉባኤ ፈረንሳይ ላይ እየተስተናገደ ነው። ምርጫው በነዳጅ ሀብት በበለጸገችው ሀገር ለአስር ዓመታት የዘለቀውን ብጥብጥ እያከትማል ብለው የአካባቢውና የዓለም ሀገሮች ተስፋ ጥለውበታል። የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሃሪሰን ጨምሮ በርካታ የዓለም መሪዎች በፓሪሱ ጉባኤ ላይ እየተሳተፉ ሲሆን ምርጫው ግልጽና ተአማኒ በሆነ መንገድ እንዲከናወን ግፊት እንደሚያደርጉ ይጠበቃል። ጉባኤውን በጋራ በሊቀመንበርነት የሚመሩት ፈረንሳይ፣ ጀርመን፣ ጣሊያን፣ ሊቢያ እና የተባበሩት መንግስታት ድርጅት መሆናቸው ተገልጿል። የዩናይትድ ስቴትስ ምክትል ፕሬዚደንት ሃሪስ ሰኞ እለት በሰጡት ቃል በጉባኤው ላይ የሚገኙት ምርጫ ለማካሄድ እየተዘጋጀ ላለው የሊቢያ ህዝብ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ምርጫው በማይቀለበስና በማያነታረክ መንገድ እንዲከናወንና በሊቢያ በኩል የሚካሄደውን የሰውና የጦር መሳሪያ ህገወጥ ዝውውር ለመታገል ወገኖቹ ሁሉ በጋራ ቃል እንዲገቡ የጉባኤው ተካፋዮች ግፊት እንደሚያደርጉ ይጠበቃል። በተጨማሪም ሀገሪቱ የሚገኙ ቅጥር ወታደሮችንና ባዕዳን ተዋጊዎችን ለማስወጣት ተጨባጭ ጥረት እንዲደረግም የሚጠይቁ መሆኑን ከፈረንሳይ ፕሬዚደንት ኤማኑዌል ማክሮን ጽህፈት ቤት የወጣው መግለጫ አመልክቷል። ይህ በዚህ እንዳለ የሊቢያው የተዋጊዎች መሪ የሀሊፋ ሀፍታር ኃይሎች የጉባኤው አስተናጋጅ ፈረንሳይ ባቀረበችው ጥያቄ መሰረት 300 የሚሆኑትን ባዕዳን ቅጥር ተዋጊዎች እናስወጣለን ብለዋል። መቼ እንደሚያስወጡ ግን የሰጡት የጊዜ ሰሌዳ የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንደ አውሮፓውያን አቆጣጠር ባለፈው 2020 ዓ ም ከ22 ሚሊዮን የሚበልጡ የዓለም ህጻናት የመጀመሪያቸውን የኩፍኝ ክትባት ሳይከተቡ መቅረታቸውን የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጡት ሪፖርት አስታወቁ። የዓለም የጤና ድርጅት ባወጣው መግለጫ አሃዙ ባለፉት 20 ዓመታት ከፍተኛው መሆኑን አመልክቷል። ለበሽታው መቀስቀስ የሚያመች አደገኛ ሁኔታ እንደሚደቅንም አሳስቧል። ባለፈው ዓመት የኩፍኝ ተያዦች ቁጥር በሰማኒያ ከመቶ ቀንሷል የሚሉ ሪፖርቶች እንዳሉ የጠቀሰው ድርጅቱ፣ ይሁን እንጂ በዓመቱ በኮቪድ-19 ወረርሽኝ የተነሳ ቅኝቶች በእጅጉ አሽቆልቁለው ስለነበረ አሃዙ አሳሳች ነው ብሏል። የዓለም የጤና ድርጅት የክትባት ዘርፍ ዲሬክተሯ ዶክተር ኬት ኦብራያን በሰጡት ቃል ሁኔታው በዓለም ዙሪያ የኩፍኝ ወረርሽኝ የመቀስቀስ አደጋ እንዳለ የሚያመለክት ነው ብለዋል። ሀገሮች ህዝባቸውን ፈጥነው የኮቪድ-19 ክትባቱን ማዳረስ አንገብጋቢ እንደሆነ ገልጸው፣ ይሁን እንጂ የሌሎች አስፈላጊ ክትባቶች መርሃ ግብሮችን በማስቀረት እንዳይሆን ተጨማሪ ወጪ መመደብ ይኖርበታል ብለዋል። መደበኛ ክትባቶች መጠበቅና መጠናከር አለባቸው ሲሉም አሳስበዋል። አለበለዚያ አንዱን ገዳይ በሽታ በሌላ ገዳይ በሽታ የመቀየር አደጋ ይደቀናል ነው ያሉት። ግላስጎ ላይ እየተካሄደ ባለው የአየር ንብረት ጉባኤ አዲስ ረቂቅ ስምምነት ዛሬ አርብ ጠዋት ቀርበዋል። ረቂቅ ስምምነቱ ሀገሮች የዓለም የአየር ግለትን በ2015 ዓ.ም በተደረሰበት መጠን ለመቀነስ የታለመውን እቅድ ተግባራዊ ማድረግ የሚችሉበትን መንገድ የሚዘረዝር ሲሆን የአየር ንብረት ለውጥ የደቀነውን ከባድ ጉዳት ለመከላከል ወሳኝ እርምጃ እንደሆነ ተገልጿል። ስምምነቱ ዛሬ የሚጠናቀቀው የግላስጎ ጉባኤ ላይ ተሳታፊዎቹ በሙሉ ተስማምተውበት መፈረም ይኖርበታል። ይሁን እንጂ ስምምነቱን የሚመለከተው ድርድር እስከ ሌሊት ድረስ ምናልባትም ቅዳሜና እሁድም ሊቀጥል እንደሚችል ነው የሚጠበቀው። በዚህ እንዳለ ግብፅ እንደ አውሮፓውያን አቆጣጠር የቀጣዩ 2022 ዓመተ ምህረት የአየር ንብረት ጉባኤን እንድታስተናግድ በይፋ መመረጧን የሀገሪቱ የተፈጥሮ አካባቢ ሚኒስትርን ጠቅሶ ሮይተርስ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል። ቆንጭታ፣ ይህን ላለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 3 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብይ ርዕስ እናስደምጣችሁ። በጦርነት ምክንያት ለተፈናቀሉ ወገኖች ሕዝቡ የሚያደርገውን ድጋፍ እንዳያቋርጥ በባህር ዳር ከተማ የሚገኙ የሃይማኖት አባቶች አሳሰቡ። የሃይማኖት አባቶቹ በየእምነት ተቋሞቻቸው አማካኝነት እስካሁን 30 ሚሊዮን የሚጠጋ ብር ለተፈናቀሉ ወገኖች አሰባስበው ድጋፍ ማድረጋቸውንም ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች። የሃይማኖት ተቋማት አይተኪ አበርክቶ በሚል ርዕስ በባህር ዳር ከተማ ከሁሉም የእምነት ተቋማት የተውጣጡ መሪዎች በተገኙበት በሀገሪቱ ወቅታዊ ሁኔታ ዙሪያ ችግሮችን በማንሳት የመፍትሄ ሀሳቦችን የሚጠቁም ውይይት ተካሂዷል። በውይይቱ ላይ በተለይ በጦርነት ምክንያት ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣውን ተፈናቃይ ህብረተሰቡ መደገፉን እንዳያቆም የሚያሳስብ ነው የሃይማኖት አባቶች የመከሩት ሼህ ሰኢድ መሐመድ የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዚዳንት ነቱ መረዘም በህዝቡ ድጋፍ አሰጣጥ ላይ ትንሽ መሰላቸት ቢኖርም ህዝቡ ድጋፍ ከማድረግ እንዳይቆጠብ አሳስበዋል። ተፈናቃዮችን አቅፎና ደግፎ መልሶ ለማቋቋም የሚደረገውን ጥረት ሁሉም ቤተ እምነት ከዚህ ቀደም ያደረግነውን እንዳለ ሆኖ ቀጣይም ቢሆን የየለ ስራችን ነው። እንደ መንግስት ግን እኔ በተለይ ለአደጋ መከላከልና ዝግጁነት ግንዛቤ ፈጠራ ላይ ስራ ቢሰራ አሁንም ቢሆን የተረጂው ቁጥር ከመጨመሩ ተፈናቃዮችን መልሶም በየቦታቸው ደግሞ ለማስፈር እና ለማቋቋም ከሚያስፈልገው ወጪ አንጻር በተለይ ባለሀብቱ ላይ ደግሞ የግንዛቤ ይረዳዋል በእርግጥ ያለውን ነገር ግን በአንድ ስጦታ የሚቆም እንዳልሆነ ተከታታይ ድጋፍ ለህብረተሰቡ ለተፈናቀው የሚያስፈልግ መሆኑን በእናንተ በቢሮ በኩል በተለይ እንዲህ አይነት መድረኮች ግንዛቤው እንዲያደግ ይደረግ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅ መልአከ ሰላም ኤፍሬም ሙሉ አለም ቤተ ክርስቲያኗ በተደጋጋሚ ለተፈናቃዮች ድጋፍ ማድረጓን ጠቅሰው አሁንም ምዕመኑም ሆነ ቤተ ክርስቲያኗ ድጋፍ ማድረጋቸውን እንደሚቀጥሉ ገልጸዋል። ቻግኒ ላይ የተፈናቀሉ ለነሱ አንድ ሚሊየን አምስት መቶ ሺ ብር የፈጀ የምግብ አቅርቦት ይዘው ይኸው አስተምረው ሁላችንም ነበርን፣ እና ይህንን አድርገው ከተመለሱም በኋላ ሁለት ሲኖትራክሎስ ወስደን ለሁለተኛ ጊዜ ቻግኒ ተጠልለው ለነበሩ ወገኖቻችን ሰጠና ደባቅ ግንባር ድረስ ይሄው ራሱ ያለው የተዋቀረው ኮሚቴ አንድ ነጥብ ሶስት የፈጀ የምግብ አቅርቦት ዞሩ። ተፈናቃዮችም በጦር ምክንያት በተለያየ ምክንያት ከቤት ንብረታቸው የተፈናቀሉ ሰዎችን አግኝተን አስተምረን ስጦታውንም ሰጥተናል። በደሴ ከተማ ተፈናቅለው ለሚገኙ ወገኖቻችን የምግብ አቅርቦት እህል ሰጥተን ከጎናችሁ ነን፣ አይዟችሁ ብለናቸዋል። የባህርዳር ሀገረ ስብከት ይህን እየሰራ ነው ያለው። ወደፊትም ቢሆን ቅድም ለተራበሰው መረዳት ለተጠማ ማጠጣት፣ ለተራበ ማብላት፣ ጊዜው ትንሽ ላደረጋቸው ሰዎች ጊዜው ለራብ ለዳረጋቸው ሰዎች ጊዜው ለጥም ለዳረጋቸው ሰዎች አሁንም እያሰብነ ነው ያለ ነው። ተቃላዮት ቤተ ክርስቲያን የመጡት አገልጋይም ተመሳሳይ ሀሳብ ሰንዝረዋል። ከተፈናቃዮች ጋር ነው እንደ ቃሊት ቤተ ክርስቲያን፣ በቅርቡ እንደምታውቁት ወደ 23 ሚሊዮን የሚሆን ብር ከገንዘብና ኢኮኖሚ ጋር እንደተፈራረምን የምታውቁት ነው። እንዲሁም ደግሞ በጽፈት ቤት ደረጃ በቅርቡ እንኳን ለመንግስት የተለያዩ ለሚኒሻዎች ድጋፍ እንዲሆን ወደ ሰማንያ ሺህ ብሮች አድርገናል። አሁንም እንደገና በቅርቡ ተፈናቃዮችን የበለጠ አስቸኳይ የሆኑ ድጋፎች ላይ ለማድረግ የሚያስፈልጋቸው እዛ ላይ ስለሆነ ትኩረት አድርገን እየሰራን ነው። እንደገናም አሁን በቅርቡ ድጋፍ እንደምናደርግ ለመግለጽ ነው። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በቅርቡ ከተለያዩ የዓለም አቀፍ እርዳታ ሰጪ ድርጅት ኃላፊዎች ጋር ባደረጉት ውይይት በአማራ ክልል ስድስት ሚሊዮን የሚጠጋ ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ከእነዚህ ውስጥ አንድ ነጥብ ዘጠኝ ሚሊዮን ያክሉ ተፈናቃይ መሆኑን ማስረዳታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። ወደ ትንታኔው መጽሔት ዝግጅታችን እናልፋለን። የውጭ ጉዳይ ሚኒስትር የዩናይትድ ስቴትስ ሚኒስትር አንቶኒ ብሊንከን ሁሉም አካላት ግጭቱን እንዲያቆሙ በመወትወት ላይ በሚገኙበት በዚህ ሰዓት የኢትዮጵያ መንግስት የጸጥታ ኃይሎች የትግራይ ብሔር ያላቸው በመቶዎች የሚቆጠሩ ሰዎችን እየተቆጣጠሩና እያሰሩ መሆኑ በተደጋጋሚ እየተሰማ ነው፣ ይላል ቀጣዩ የአሜሪካ ድምጿ የከፍተኛ ዲፕሎማት ጉዳዮች ዘጋቢ ሲንዲ ሴን ዘገባ። የደንገረመው እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት በተቋም ውስጥ በኮንትራት ሰራተኝነት የተቀጠሩ እጅግ ብዙ የከባድ መኪና ሹፌሮችን ከታሰሩበት ለማስለቀቅ እየሰራ ይገኛል። የድርጅቱ ሰራተኞች የታሰሩት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ባወጣ በሳምንት ጊዜ እንደሆነ ይናገራሉ። የተባበሩት መንግስታት ድርጅት ቃል አቀባይ የሆኑት ስቴፋኒ ዱጃሪክ ሮብለት በዚህ ጉዳይ ላይ እንዲህ ብለዋል። ቢያንስ ዘጠኝ የሚሆኑ የተባበሩት መንግስታት ድርጅት አባላት መታሰራቸውን ያደረጀዋለኝ እነዚህ ሰዎች እንዲለቀቁ ከመንግስት ጋር መስራታችንን እንቀጥላለን። በተጨማሪም የተባበሩት መንግስታት ድርጅት በመኪና ሹፍርና በስራ ውል የቀጠራቸው ሰባ ሰዎችም የመታሰራቸው መረጃ ደርሶናል። ይህ የከባድ መኪና ሾፌሮች እስር የተባበሩት መንግስታት ድርጅትና የረድኤት ተቋማት በኢትዮጵያ ትግራይ ክልል ውስጥ በሚሊዮኖች ለሚቆጠሩ ሰዎች አስፈላጊውን ምግብና የመድኃኒት አቅርቦት ለማድረስ ያለው ጥረት ላይ እክል ፈጥሯል። የተባበሩት መንግስታት ድርጅት የኢትዮጵያ መንግስት ከሶስት ሳምንት በፊት መቀሌ ላይ የአየር ጥቃት ማድረስ ከጀመረበት ጊዜ አንስቶ እስካሁን ድረስ ወደ ትግራይ ክልል ያለፈ እርዳታ ለመኖሩን አስታውቋል። የትግራይ አማጽያን ኃይሎች መሪና የኢትዮጵያ መንግስት ሁለቱም ዩናይትድ ስቴትስ ሌላኛውን ወገን እንደምትደግፍ ክስ አቅርበዋል። ይሁንና ሮብ ዕለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁሉም አካላት ወደነበሩበት ነበሩበት እንዲመለሱና ግጭቱን አቁመው አጣዳፊ እርዳታ ለሚያስፈልጋቸው ረድኤት እንዲያደርሱ ጠይቀዋል። ከችግር የመነጨ እድል አለ ብዬ አምናለሁ። ምክንያቱም በኢትዮጵያ የተጀመረው ጦርነት ከአገሪቱ አልፎ ወደ ቀጠናው ሊስፋፋ ይችላል። ይሄ ያገባኛል የሚል ሁሉ ሊያስብበት የሚገባው ጉዳይ ነው። የውጭ ጉዳይ ሚኒስትር ብሊንከን ለውይይት ዕድል አለ ብለው ለምን እንደሚያምኑ ተጠይቀው የሚከተለውን ምላሽ ሰጥተዋል። ከቀድሞው የናይጄሪያ ፕሬዚደንት ከአሁኑ የአፍሪካ ሕብረት የማደራደር ጥረትን ከሚመሩት ኦልሴንጎ ኦባሳንጆ ጋር፣ እንዲሁም ከራሳችን ከዩናይትድ ስቴትስ ልዩ ልዑክ ጄፍሪ ፌልትማን ሁኔታዎችን እየተከታተልን ነው። ሁሉም አካላት ቀጣይነት ያለው ግጭት የደቀነውን አደጋ ተረድተውታል ብዬ አምናለሁ። All sides uh, see the uh, dangers of perpetuating uh, the uh, the conflict. ምንም እንኳን አዲስ አበባ በአሁን ሰዓት የተረጋጋች ብትሆንም እየተባባሰ የመጣው ግጭትና በተጨናነቀው የዲፕሎማሲያዊ ጥረት መካከል አብዛኞቹ ምዕራባውያን ሀገራት ዜጎቻቸው ወደ ኢትዮጵያ እንዳይጓዙ እየመከሩና በዛ ያሉትም ከሀገር ለቀው እንዲወጡ እየጠየቁ ይገኛሉ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የሐረሪ ክልል 300 ሰዎችን በቁጥጥር ስር መዋሉን አስታወቀ የክልሉ መንግስት ከሕወሓትና ኦነግ ሸኔ ጋር ግንኙነት አላቸው ብሎ የጠረጠራቸውን ከ300 በላይ ሰዎች በቁጥጥር ስር መዋሉን ነው የገለጸው። የክልሉ አቃቤ ሕግ ተጠርጣሪዎቹ ጥቆማ ስለቀረበባቸው ብቻ የተያዙ ሳይሆኑ ለጥርጣሬ መነሻ የሆኑ ተጨማሪ ማስረጃዎች የተገኘባቸው ናቸው ብሏል። በብሔር ማንነታቸው ተይዘዋል የሚለውን ክስም ትክክል አይደለም ብሎታል። አዲስ ቸኮል ተጨማሪ አለው። የአረሪ ክልል ዋና ቀቤቅ አቶ አዩብ አህመድ በተሌላ አሜሪካ ድምጽ እንደገለጹት በሀገር አቀፍ ደረጃ የተቋቋመውን የአስቸኳይ ጊዜ አዋጅ ተከትሎ በክልሉ ይህንን አዋጅ የሚያስፈጽም ኮሚቴ መዋቀሩን እና ኮሚቴውም ከሶስት መቶ በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቀዋል። የኢትዮጵያ መምሪያ ህዝብ ያወጣቸው መመሪያዎችና እንዲሁም ደግሞ በአዋጁ ላይ በግድ የተከለከሉ በአዋጁ ላይ ባይካተቱም ኖርማሊ በመደበኛ የተለያዩ አዋጆች ላይ ክልክል የሆኑና ወንጀል የሆኑ ተግባራትን ሲፈጽሙ በበቂ ጥርጣሬ የተያዙ ግለሰቦች አሉ። ትላንትም ከትላንት ደም በተለያየ ሁኔታ ለሜዲያዎች እየገለጽን ባለው መልኩ ሜይ ቢ እስከ ትላንትና ድረስ ወደ ሶስት መቶ አካባቢ የሚሆኑ ግለሰቦች እስር ላይ ይገኛሉ። እነዚህም እንግዲህ ያው በቂ ጥርጣሬ የፈጠረ ተብሎ የተያዙ ይሆናሉ። እዚህ ውስጥም ያለ በቂ ጥርጣሬ በልዩ ሁኔታ የተያዙ ሰዎች ካሉ አቃቢያንን ኢንቮልቭ ያደረገ በመርማሪዎች የተደገፈ በምርመራ ሳይንስ የተደገፈ ምርመራ ይደረግ እና ንጹሃን ሰዎች መፈታታቸው ይጠበቃል ማለት ነው። የአስቸኳይ ጊዜ አዋጁ ከዚህ በፊት ከነበሩ አዋጆች የሚለየው ሰዎች ጥቆማ ስለቀረበባቸው ብቻ እንዳይታሰሩ የሚደነግግ መሆኑ ነው ያሉት ዋና አቃቢ ሕጉ በቁጥጥር ስር ከዋሉት ሰዎች ጋር በቂ ጥርጣሬ ለመፍጠር መነሻ የሆኑ ማስረጃዎችም መያዙን ተናግረዋል። ያው አሁን ኦፍኮርስ ምርመራ ላይ ያለ ነገር ነው። ምርመራ ያለውን ነገር በኤግዚቢት ዲፋይን ሆኖ የተቀመጡ የወንጀል ኢምፕሊኬሽን ያላቸው ቅድም እንዳልኩት የጦር መሳሪያዎች ሊሆኑ ይችላሉ። በጦር ሜዳ የሚጠቀሙት አንዳንድ ኢንስትሮንቶች የተያዙ አሉ። የአደረጃጀትን የሚገልጹ የፋይናንሲንግ ሲስተሞች ያሉበት ሁኔታዎች፣ ዶክመንቶች አሉ። እንግዲህ ዝርዝሩ ምርመራ ላይ ስላለ ምናልባት ምርመራን ኢንፍሉዌንስ እንዳያደርግ ከማለት አንጻር ነው ጀነራል በሆነ መልኩ እየገለጽኩ ያለሁት እና ኤግዚቢቶች ከሰዎች ጋር እየተያዙ ያሉ ኤግዚቢቶች ጥቁማን ብቻ ሳይሆን ጥርጣሬ የሚፈጥሩ መሆናቸው ለእስር የሚዳርጉ መሆናቸው ነው። ጥርጣሬ እየፈጠረ ያለው ብዬ የገለጽኩትም ቅድም ለዚህ ነው። አሁን የወጣው የአስቸኳይ ጊዜ አዋጅ ሀገሪቱ ከተደቀነባት አደጋ የመታደግ ዓላማ አላማ ያለው ነው ያሉት አቶ አዩም፣ በዚህ ሂደት ግን ንጹሐን ግለሰቦች ያላግባብ ሰለባ እንዳይሆኑ ይህንኑ የሚያጣራ ቡድን በክልል ደረጃ መኖሩን ተናግረዋል። ሰዎች በቂ ጥርጣሬ ሲኖር በቂ ጥርጣሬ በመረጃ ጥፋትና በመረጃ ትንታኔ በሚመጣበት ጊዜ እንዲሁም ደግሞ ከሰዎች ሰዎች ህግ ሲያዙ ወይ ለህግ ሲቀርቡ አብሮ ከሚያዙበት አንዳንድ የግድ ቤቶች አንጻር በቂ ጥርጣሬን የሚያመላክቱ ግለሰቦች ያው እስር ላይ ያሉ ለእነዚህ ግለሰቦችም ከአስቸኳይ አዋጅ ጋር ተያይዞ ንጹሀን እዛ ውስጥ የተለየ ጫና እንዳይደርስባቸው ይህንን የተያዙ ሰዎችንም አጣርቶ ወደ ጀሰስ ማሽነሪ የሚያስገባ ከድርጊቱ ጋር ምንም አይነት ግንኙነት የሌላቸው ግለሰቦች ካሉ ደግሞ መብታቸው የሚጠበቅበት በአቃቤ ህግና በመርማሪ የተደራጀ የምርመራ ቡድን ተዋቅሯል። እነሱም በተያዙ ሰዎች ላይ ምርመራ እያጣሉ ከድርጊቱ ጋር ምንም አይገናኙ በቂ ጥርጣሬ የተባለ ነገር የሚከብር ነገር ማለትም፣ በቂ ጥርጣሬ የሚለውን ነገር የሚያፈርስ ጉዳዮች ደግሞ ሲታዩ ሰዎች መብታቸው የሚጠበቅበት ሜሶች ተፈጥሮ በዛ ሌብ ስፍራ ላይ የተገባበትና የተሰራበት ያለ ሁኔታ አለ ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የአስቸኳይ ጊዜ አዋጁን ተከትሎ በሀገሪቱ የተለያዩ አካባቢዎች ብሔር ተኮር የሚመስለ ስር እያጋጠመ መሆኑን በመግለጫው ያስታወቀ ሲሆን፣ የሀረሪ ክልል ዋና አቃቤቅ አቶ አዩብ አህመድ የአሸባሪ ቡድንም ሆነ የአሸባሪ ግብር ኃይሎችን የሚደግፉ ማንኛውም አይነት ሰዎች ቢሆኑ ዓላማዋን አንግቦ እስከደገፉ ድረስ በሽብር ስ ተግባር እስከተሳተፉ ድረስ ሪስፔክቲቭ ኦፍ ብሔራቸው ብሔራቸውን ኮንሲደር ሳይደረግ የወንጀል ተግባራቸውና የወንጀሉ ኢንቮልቭመንታቸው ታይቶ ነው ለህግ ሊቀርቡ የሚገባው እንጂ በኢትዮጵያ ደረጃ በብሔር በህግ ተጠያቂ የሚሆኑት ብሔሮች አሉ። ሁሉም ብሔር ብሔረሰቦች እኩል ናቸው፣ እኩል የህግ ጥበቃ አላቸው። ለዚህ ነው አንቀ ሰማንያ ስምንት ቢሆን በዛ ልክ የተቀመጠው በህገ መንግስቱና አይንክ እንግዲህ ይሄ ሰብጀክቲቭ የሆነ እይታ ነው ብዬን የማስበው ለዚህም ነው እኛም ክልል ላይ ብሔርን ግራው እንዳድርገው የሚታስሩ ሰዎች አሉ ብዬ ላስብም። በኢትዮጵያ አስቸኳይ ጊዜዎች ከታወጀ በኋላ ክልሎች ተጠርጣሪዎችን በቁጥጥር ስር መዋላቸውን እያስታወቁ ሲሆን የጦር መሳሪያ ምዝገባና ና የተከራዮች ማንነት ማጣራት ስራም እየሰሩ መሆናቸውን እየገለጹ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ እንደተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ነው ሰዳችሁ። ከሽብር ተግባር ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ሁለት የአሃዱ ራዲዮ ጋዜጠኞች አንዷ መፈታቷ ተገለጸ። የአሃዱ ራዲዮ ዘጠና አራት ነጥብ ሶስት ጋዜጠኞች ሉአም አታክልቲ ዛሬ በዋስ መፈታቷን ጠበቃዋና የምትሰራበት ተቋም ለአሜሪካ ድምጽ አስታውቀዋል። ሌላው የጣቢያው ጋዜጠኛ ክብሮም ወርቁም በዋስ እንዲለቀቅ ፍርድ ቤት መወሰኑ ታውቋል። ኬኔዲ አባተ ዝርዝሩን ያሰማናል። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ወንጀል ጠርጥሬያታለሁ በሚል ፖሊስ ጥቅምት 12 2014 ዓ ም ምሽት ላይ በቁጥጥር ስር ያዋላት የአሃዱ ራዲዮ 943 ጋዜጠኛ ሉዋማት አክልቲ ከሶስት ሳምንታት በኋላ በ10 ብር ዋስ ዛሬ መለቀቋን ጠበቃዋ አቶ ጥጋቡ ደሳለኝ ገልጸዋል። ጋዜጠኛዋ ጉዳዩን ሲከታተል በነበረው ፍርድ ቤት ዋስትና የተፈቀደላት ከሳምንት በፊት እንደነበረም ጠበቃዋ አስታውሰዋል። ዛሬ ሳምንት በአስር ሺህ ብር ዋስትና እንድትወጣ የተፈቀደላት። ነገር ግን ሰኞ ለጥቅምት ሀያ ዘጠኝ ሁለት ሺህ አሰራት ዓመተ ምህረት የእሷ ፖሊስ ኮሚሽን መርማሪ ፖሊስ ይግባኝ ይጠይቃለሁ፣ በተሰጠው ውሳኔ ቅር ተሰኝቻለሁ ስላለ የይግባኝ አቤቱታ አስገብቶ ነበር ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የአቤት ሰዓት ገብቶ ግራ የተኛትን ክርክር አድርገን ተገቢውን ሁኔታ ካስረዳም በኋላ ፍርድ ቤቱም ይህንኑ አመዛዝ ነው ጥቅምት ሰላሳ ሁለት ሺ አስራ አራት ዓመተ ምህረት የስር ፍርድ ቤቱ የሰጠው ውሳኔ ዋስትና መፈቀዱ ሕጋዊና ተቀባይነት ያለው አሰራር ነው ብሎ የስር ፍርድ ቤቱን ያጠና ህዳር ሶስት ባለው ፌደራል ፖሊስም ደግሞ ግለሰቧን የሚፈልግ መሆን አለመሆኑን ደግሞ በበኩላቸው አሻርተው ዛሬ ህዳር ሶስት ሁለት ሺ አስራ አራት ዓመተ ምህረት ከቀኑ ስድስት ሰዓት ቀሩብ ላይ ሳላቃ ከቤተሰቦቿ ጋር ተገናኝታለች ማለት ነው። ጋዜጠኛ ሉዓም ታክልቲ ከእስር መለቀቋን የአህዱ ራዲዮና ቴሌቪዥን ድርጅት ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይም ለአሜሪካ ድምፅ አረጋግጠዋል። ይሁንና ሉዋም በፖሊስ ከተያዘች ከአራት ቀናት በኋላ ጥቅምት 16 2014 ዓ ም በቁጥጥር ስር የዋለው ሌላው የአህዱ ራዲዮ 94.3 ጋዜጠኛ ክብሮም ወርቁ ዛሬ ዋስትና ቢፈቀድለትም ከእስር አለመለቀቁን ነው አቶ እሸቱ የተናገሩት። እሱ ግን ገና አሁን እስከ አሁን ሰዓት ድረስ ገና በዋስ መብት ተፈቅዶለት፣ ግን ፖሊስ አልለቀቀም ነበር። ይህን ፕሮሰስ እያደረጉ ስለነበር እንግዲህ እንዳለፈው እንዳለፈው ከሆነ የእሷን መልሰው ይግባኝ ጠይቀውባት ስለነበር፣ አሁን ከይግባኝ በኋላ ነው እሷ እንደገና ፍርድ ቤቱ ምንም አይነት እንትን ስላላገኝባት ነው። የእሱም እንደዚሁ ይሆናል ብዬ ነው የማስበው። ዛሬ በፍርድ ቤት ዋስትና የተፈቀደለትን የጋዜጠኛ ክብሮም ወርቁን ጉዳይ በተመለከተ ጠበቃው አቶ ጥጋቡ ደሳሌኝ ደግሞ እንዲያብራራሉ። ክብሮም ወርቁ በዛሬው ዕለት ህዳር ሶስት ሁለት ሺ አስራት ዓመተ ምህረት የግራ የቀኛትንን አመዛዝኖ ፍርድ ቤቱ በአስራ አምስት ሺ ብር የገንዘብ ዋስትና እንዲለቀቅ ዛሬ ወስኖ የመፈቻ ትእዛዙንም ፈታውን ነበረ። ይህንን የመፈቻ ትእዛዝ ይዘን ስንሄድ እኔም ሆንኩ ወላጅ አባቱ ይዘን ሄድ ነበረ አዲስ አበባ ፖሊስ ኮሚሽን መርማሪ ፖሊሱ ግን በዋስትና ፈቃድ አሰጣጡ ላይ ቅር ስለተሰኘው ሰኞ ለይግባኝ ስለምጠይቅ ተጠርጣሪውን ልለቀው አልችልም በሚል አሁንም እዛው በአዲስ አበባ ፖሊስ ኮሚሽን ከጠር ግቢ ውስጥ ነው ያለው ወይም ማረፊያ ነው ያለው ማለት ነው። ሁለቱ ከሽብር ተግባር ጋር በተያያዘ የተጠረጠሩት ጋዜጠኞች በፍርድ ቤት ነፃ ከተባሉ ተቋሙ ወደ ስራ ገበታቸው እንደሚመልሳቸው የአህዱ ራዲዮና ቴሌቪዥን ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይ ተናግረዋል። ፖሊሱን ነጻ እስካላት ድረስ የሲቪል ራይት አላት ስራቸው ወደ ስራቸው የሚመለሱበት አግባብ ይኖራል። የዲስፕሊን እርምጃዎች እስከምናጣራ ድረስ አክቹዋሊ የድርጅቱም ይገደርኩባቸው ነበር በወቅቱ ለጊዜውም ቢሆን እገዳ የጣልነባቸው ነገሮች አንስተንላቸዋል። ይደግኛ አሁን ተነስቶላቸዋል። በድርጅት ነጻ ናቸው እስከተባለ ድረስ ግን እኛ ችግር የለብንም ለማሰራት ዲስፕሊናቸውን ጠብቀው ከዚህ በፊት እንደሚሰሩ የሚሰሯቸውን ነገሮች እናስገዳል። የህወሀት ኃይሎች የሀይቅ ከተማን እንደተቆጣጠሩ በመግለጽ በአሃዱ ራዲዮ ለስርጭት የበቃ ዘገባ በወቅቱ ሁለቱ ጋዜጠኞች በወንጀል ከተጠረጠሩባቸው ነጥቦች መካከል አንዱ ስለመሆኑ መገለጹ የሚታወቅ ነው። አሃዱ ራዲዮ የአሜሪካ ድምጽ ተባባሪ ሚዲያ የነበረ ቢሆንም የኢትዮጵያ መገናኛ ብዙኃን ባለስልጣን ከጥቅምት 192014 ዓ ም ጀምሮ የኤፍኤም ራዲዮ ጣቢያዎች የውጭ ፕሮግራሞችን በቀጥታ ተቀብለው እንዳያስተላልፉ ማገዱን ተከትሎ የአሜሪካ ድምፅም በጣቢያው የሚያደርገው ስርጭት መቋረጡ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮች እስቲ አሁን ደግሞ ከአዲስ አበባ ወደ ሱዳን እንውሰዳችሁ በተከታዩ ዘገባ የሱዳን ከፍተኛው ወታደራዊ አዛዥ ጀነራል አብዱል ፈታህ አብዱልሀን ከሁለት ሳምንት በፊት በሲቪል መንግስት ላይ የተካሄደውን ወታደራዊ ግልበጣ ተከትሎ በስልጣን ላይ የሚቆዩበትን እርምጃ በመውሰድ በራሳቸው የሚመራ አዲስ ምክር ቤት ማቋቋማቸውን ትላንት ሐሙስ አስታውቀዋል። ጀኔራሉ እንደ አውሮፓውያን የቀን አቆጣጠር ጥቅምት 25 21 ዓመተ ምህረት ወታደራዊ ግልበጣውን ካካሄዱ በኋላ ስልጣንን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል አላከበሩም በሚል በሀገር ውስጥም ሆነ በዓለም አቀፍ ማህበረሰብ ዘንድ ተቃውሞ አስነስቷል። የአሜሪካ ድምፅና የአሶሺየትድ ፕሬስን ዘገባ አጣምሮ ደረጀ ደስታ እንደሚከተለው ዝርዝሩን ያሰማናል። ጀነራል አብዱልፈታህ አልብርሃን እንደ አውሮፓ አቆጣጠር ጥቅምት 25 ወታደራዊ ግልበጣውን ካካሄዱ በኋላ ስልጣንን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል መጣሳቸው በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ ተቃውሞ አስነስተዋል። የተባበሩት መንግስታት ቃል አቀባይ ስቴቫን ዱጃሪክ ለጋዜጠኞች በሰጡት መግለጫ ጉዳዩ አሳሳቢ መሆኑን ገልጸው የጠቅላይ ሚኒስትር አብደላ ሀምዶክን የቤት ውስጥ እስርን ጨምሮ በእስር ላይ ያሉ ሌሎች የፖለቲካ ሰዎችና መሪዎች እንዲለቀቁ ማየት እንፈልጋለን ብለዋል። ወታደራዊ ግልበጣው ከተካሄደ ጀምሮ ተቃዋሚዎችና አክቲቪስቶችን ጨምሮ ከአንድ መቶ በላይ የመንግስት ባለሥልጣናትና የፖለቲካ ሰዎች ታስረዋል። የተወሰደው እርምጃ ዓለም አቀፉን ማህበረሰብን የሚያሳዝንና የዲሞክራሲ ደጋፊ የሆኑ ሱዳናውያንን ሊያስቆጣ እንደሚችልም በአሶሽየትድ ፕሬስ ዘገባ ተመልክቷል። ነገ ቅዳሜ በሲቪሎች የሚመራው የሽግግር መንግስት ወደ ቦታው እንዲመለስ የሚጠይቅ በሱዳን ነጻነት ኃይሎች የተጠራ ሌላ ትልቅ ተቃውሞ መኖሩም ተነግሯል። በአገሪቱ የተቋረጠው የኢንተርኔት አገልግሎት ተመልሶ እንዲከፈት በዚህ ሳምንት መጀመሪያ ላይ የሱዳን ፍርድ ቤት አዟል። ይሁን እንጂ ኢንተርኔቱ አሁንም እንደተቋረጠ ነው። ከቀድሞው የሲቪል አስተዳደር ተመልሰው በጀኔራል አብዱልፈታ አዲስ ተቋቁሟል በተባለው በአዲሱ የሽግግር መንግስት ውስጥ የተካተቱት ሶስት ጀኔራሎችና ሌሎች ሲቪሎች መኖራቸው ተነግሯል። ካርቱም የሚገኘው ጋዜጠኛ ማይክል አቲት ለቪኦኤው ዘጋቢ ጀምስ ባቲ በምክር ቤቱ የተካተቱት ሲቪሎች መሪዎች ቀደም ሲል በጁባ የተካሄደውን ስምምነት ተከትሎ በቀደመው ምክር ቤት ውስጥ የተካተው የነበሩ መሆኑን ተናግረዋል። ከቀድሞ ምክር ቤት ውስጥ በአዲሱ የተካተቱት ከጄኔራል አብዱልፈታ ቀጥሎ ምክትላቸው መሐመድ ሐምዳን ሸምሰዲን፣ ካባሺ ያሲር ርሃማን ሐሰን፣ አልአድ እና መሃዲ ኢብራሂም ጃቢር መሆናቸውን አቲት ገልጿል። አዲሱን አስተዳደር በሱዳን ያሉ ተቃዋሚ የፖለቲካ ድርጅቶች ይቀበሉት ይሆን ተብሎ የተጠየቀው ማይክል አቲት የሚከተለውን መልሷል። ምንም እንኳን ከነጻና የለውጥ ኃይሎች አባላት በይፋ የወጣ መግለጫ ባይኖርም ይህ የሚቀበሉት መልካም ዜና ነው ማለት አይቻልም። ዛሬ ወይንም ነገ ሱዳንን እንዲመራ የተቋቋመው አዲሱ ምክር ቤት አባል አለመሆናቸውን በመግለጽ ሂደቱን በማውገዝ የሚያወጡት መግለጫ መኖሩን እና ይሆናል። በአዲሱ ምክር ቤት ውስጥ የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ ዕጣ ምን ሊሆን እንደሚችልም አቲት ሲያብራራ ጠቅላይ ሚኒስትር ሐምዶክ በአዲሱ ምክር ቤት ውስጥ ተካተዋል የሚሉ ወሬዎች አሉ። ይሁን እንጂ ሐምዶክን በምክር ቤቱ ውስጥ በማካተት በኩል ችግር ገጥሟቸውም፣ ሐምዶክም ራሳቸው ያልተቀበሉ ሊሆን የሚችሉበት ሁኔታ ይኖራል። ብዙ ያልታወቁ ነገሮች አሉ። የሱዳን የቀድሞ ባህልና ማስታወቂያ ሚኒስትር የነበሩት ሐምዛ ባሎል በወታደራዊ ኃይሉ ተይዘው ከተለቀቁት ሰዎች አንዱ ሲሆኑ የትናንቱን አዲስ ምክር ቤት የመቋቋም ዜና የመፈንቅለ መንግስቱ ተቀጥላ ነው ብለውታል። ሚኒስትሩ አያይዘውም የዲሞክራሲ አራማጅ ተቃዋሚ ሲቪሎች ከወታደራዊ ኃይሉ ጋር ለመደራደር አለመፈለጋቸው ትክክል ነው ብለዋል። በቀደመው ስምምነት እንዲቋቋም የተፈለገው ምክር ቤት በአክቲቪስቶች የተመረጡ አምስት ሲቪሎችና ከወታደሩ የተመረጡ አምስት ሰዎች ሆነው ከሁለቱም ወገኖች ደግሞ የተመረጠ አንድ የሲቪል መሪ እንዲኖረው ነበር። አዲስ ተቋቁሟል የተባለው ምክር ቤት ግን ይህን የሚያሟላ ሆኖ አልተገኘም። የአፍሪካ ሕብረት የአረብ ሊግና የተባበሩት መንግስታትን ጨምሮ ወታደራዊ ግልበጣውን ያወገዙ ሲሆን ምዕራባዊ አገሮች ዲፕሎማቶችም ጉዳዩን ለመሸምገል ሲጥሩ ከርመዋል። በሱዳን የተነሳውን ህዝባዊ ተቃውሞ ተከትሎ እስካሁን ቢያንስ 14 ሰዎች መገደላቸውን አሶሺየትድ ፕሬስ ዘግበዋል። የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት የምናስተናግድበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ዝግጅታችን ላይ ደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን እያቀናበረችልን የምትገኘው ብርሃን ኃይሉ ናት። አሁን ወደ ሁለተኛውና ለዛሬ ሰፋ ያለ ጊዜ ወደ ሰጠነው ዘገባችን እንለፍ። የዩናይትድ ስቴትስ መንግስት ህወሓትን በመደገፍ በኢትዮጵያ ላይ ያልተገባ ተጽዕኖ እያደረገች ነው ሲል የኢትዮጵያ አሜሪካውያን የእድገት ምክር ቤት የተባለው ድርጅት ከሰሰ። በኢትዮጵያ መንግስት በአሸባሪነት የተፈረጀውን ቡድን ወደ ስልጣን ለመመለስ በታለመ ጥረት በኢትዮጵያ ላይ የተለያዩ ማዕቀቦችን መጣልን ጨምሮ መንግስቱን የሚያዳክም መጠነ ሰፊ ግፊት እያደረገች ነው ሲልም ወንጅሏል። በሌላ በኩል በቅርቡ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ባለው ቀውስ ላይ ያተኮረ ስብሰባ በተደረገበት ወቅት የአገራቸውን አቋም አስመልክቶ ንግግር ያደረጉት በመንግስታቱ ድርጅት የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ በኢትዮጵያው ግጭት ህወሓትን ትደግፋለች በሚል ዩናይትድ ስቴትስ ላይ የሚቀርበውን ትችት ውድቅ አድርገውታል። ከኢትዮጵያ አሜሪካውያን የእድገት ምክር ቤት መስራችና አስተባባሪ ሊቀመንበር አቶ ነቢዩ አስፋው በዩናይትድ ስቴትስ ላይ ያቀረቧቸውን ክሶች አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስና አምባሳደር ሊንዳ ቶማስ ግሪንፊልድ በመንግስታቱ ድርጅት መድረክ በርዕሰ ጉዳዩ ዙሪያ የተናገሩትን ጨምሮ አቶ ነቢዩ አስፋውን ያነጋገረው አሉላ ከበደ ሙሉ ዝግጅቱን እንደሚከተለው ያቀርበዋል። አመሰግናለሁ። አቶ ነቢዩ፣ በድርጅታችሁ ስም በትዊተር አማካኝነት የተላለፈ መልእክት በተለያዩ የኢትዮጵያ ከተሞች ህወሓት ለፈጸማቸው ጥቃቶች የዩናይት ስቴትስን መንግስት በተባባሪነት ይከሳል። በዩናይት ስቴትስ የሚደገፈው ህወሓት መልሶ ወደ ሥልጣን ለመምጣት በያዘው ጥረት በኢትዮጵያ ከተሞች ላይ ጥቃት ከፍቷል ይላል አንደኛው የትዊተር መልእክታችሁ። የተለያዩ የዩናይት ስቴትስ ከፍተኛ ባለሥልጣናት ምስልም ያሳያል በጻፏቸው ሰዎች በራሳቸው ሳይሆን በሌሎች ሰዎችም በስፋት ሲወጡ መመልከት የተለመደ ነው እና ይህ የትዊተር መልእክት የእናንተ መሆኑን ጭምር አረጋግጠውልን፣ ለዚህ ውንጀላ ማስረጃችሁ ምንድን ነው? ማሳየት የሚችሉት ተጨባጭ ማስረጃ አላችሁ? ትክክል ነው። የእኛ ትዊተር ነው። መልእክቱም ከኛ ነው የተላለፈው። ማስረጃም አለን። ይህንንም የምንልበት ምክንያት ፕሬዚዳንት ባይደን መንግስት የእሳቸው የውጭ ጉዳይ ሚኒስቴር ብሊንከን የዩኤስ ኤድ የሚባለው ድርጅት አስተዳዳሪ ሰሜንታ ፓወርስ፣ የዩናይትድ ኔሽንስ አምባሳደር ሊንዳ ቶማስ እና የመሳሰሉት በሙሉ ለአስራ አንድ ወራት ያህል ህወሀት በኢትዮጵያ ላይ መንግስት ግልበጣ መፈንቅለ መንግስት ማለት ነው የህዝብ ጭፍጨፋ ሲያደርጉ፣ መውረር ግድያ ሲያደርጉ፣ የኢትዮጵያ መንግስት የተኩስ አቁም ሲያደርግ የአማራና የአፋርን ክልል ወረው በማስረጃ የተደገፈው ወንጀሎች ሲኖሩ የተባበሩት መንግስታት መኪናዎች ተዘርፈው ወታደሮች ሲመላለሱባቸው በዓለም አቀፍ ሕግ የተከለከለ የሕጻናት ወታደሮች ከፎቶና ከቪዲዮ ማስረጃ ጨምሮ ቀርቦላቸው ለወራቶች ያህል የእኛም ድርጅት ሆነ ሌሎች የኢትዮጵያውያን አሜሪካውያን ድርጅቶች በተከታታይ ያቀረብን እያሳየናቸው፣ እነሱም እያዩት እያወቁ እንዳላየ በማለፍ ከዛም አልፎ ተርፈው ህወሀትን መገሰጽ ሲገባቸው ተዉ ማለት ሲገባቸው የኢትዮጵያ መንግስት ህወሀትን የሚዋጋበትን እጁን ለማሰር ፊት ለፊት የሆነ አቋም ወስደው ኢትዮጵያ ላይ አንድ ሁለት ሶስት ሳንክሽን ማዕቀብ በማድረግ አሁን እንደውም የኢኮኖሚ ማዕቀብ በእንግሊዝኛው አገዋ የሚባለውን የአፍሪካ ልማት ለማስወገድ ውሳኔ ላይ ደርሰው፣ ይሄ የሚያሳየው ሙሉ ለሙሉ ኢትዮጵያ ከሁለት መቶ ሚሊዮን በላይ እርዳታ ይሰጣት የነበረው ተነስቷል። የጦር መሳሪያ እርዳታ ይሰጣት የነበረው ተነስቷል። የማዕከላዊ መንግስቱን ለማንበርከክ ለማሰር ፊት ለፊት የሚደረጉ ስራዎች አሉ። ከየተለያየ የአስተዳደሩ ክፍሎች ከሚሰጡት መልእክቶች በላይ የሚወስዱት እርምጃዎች በሙሉ የሚያሳየው የአሁን ያለው የአሜሪካ አስተዳደር ሙሉ ለሙሉ የሚያደርጋቸው ስራዎች በሙሉ ህወሓትን የመመለስ አይነት ስራ እንደሆነ ሙሉ ለሙሉ እናምናለን። ይሄ ደግሞ ከምድር ተነስተን ሳይሆን በጣም ብዙ ማስረጃዎች አሉ። ከዚህ ተጨምሮ ደግሞ ከዚህ በፊት በሌሎች አገሮች ላይ ሲደረጉ ያየናቸው ነገሮች በሊቢያ፣ በሶሪያ በኢራቅ በአፍጋኒስታን አይተነዋል። የሚወስዱት እርምጃዎች አሁን ከጠቀስኳቸው እና ከሌሎችም ሀገሮች ጋር የመንግስት ለውጥ ለማድረግ ሲፈልጉ የሚያደርጓቸው ነገሮች ስለሆኑ እነዚህ ነጥቦች አገናኝተን እዚህ ውሳኔ ላይ ለመድረስ ችለናል። አድማጮች፣ በዩናይት ስቴትስ መንግስት ላይ ለቀረቡት ለእነኝህ ውንጀላዎች የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ለጊዜው ምላሽ ከመስጠት ተቆጥበዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይት ስቴትስ ቋሚ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ ባለፈው ሰኞ በኢትዮጵያ ጉዳይ በተሰበሰበው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ላይ የሀገራቸውን አቋም አስመልክቶ ንግግር ባሰሙበት ወቅት ዩናይት ስቴትስ በግጭቱ ለአንድ ወገን ታደላለች በሚል ለሚቀርበው ትችት ምላሽ ሰጥተዋል። ዩናይት ስቴትስ ባስ ዋን ሳይድ ኮንፍሊክት የሰላም ጥሪ እያሰማን ባለንበት በአሁኑ ሰዓት ዩናይትድ ስቴትስ በዚህ ግጭት ውስጥ ለአንድ ወገን ታደላለች በሚል አንዳንድ ተቾች ለሚናገሩት ነገር ምላሽ መስጠት እፈልጋለሁ። ፍጹም ግልጽ ማድረግም እፈልጋለሁ። በሁሉም ወገኖች የሚፈጸሙ ጥቃቶችን እናወግዛለን። በሁሉም ወገኖች የሚፈጸሙትን ወከባዎችና የሰብአዊ መብት ጥሰቶችንም እናወግዛለን። በመሆኑም በኢትዮጵያ ብሔራዊ መከላከያ ሰራዊትና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን። እናም በህወሀት የሚፈጸመውንም ግፍ እናወግዛለን። ህወሀት ከትግራይ ውጪ እያስፋፋ ያለውን ጦርነት እናወግዛለን። ህወሀት ከአፋርና ከአማራ ክልሎች መውጣት አለበት። አድማጮች፣ በተባበሩት መንግስታት ድርጅት የዩናይት ስቴትስ ቋሚ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ ዩናይት ስቴትስ በኢትዮጵያው ግጭት ለአንድ ወገን ታደላለች በሚል ለሚቀርበው ትችት የሰጡትን ምላሽ ነበር የተከታተላችሁት። አሁን ከአቶ ነቢዩ አስፋው ጋር ወደ ጀምር ነው ቃለ ምልልስ ልመልሳችሁ። ለምን የሚለውን ጥያቄ ግን እንድንጠይቅ ግድ ይላል። አቶ ነቢዩ፣ ኢትዮጵያ ከዩናይት ስቴትስ ጋር ረዥም ዘመን የዘለቀ ወዳጅነት ያላት የዩናይት ስቴትስ አጋር መሆኗ ይታወቃል። ዲፕሎማሲያዊ ግንኙነታቸውም ከመቶ ዓመታት በላይ ይሻገራል። እንዲህ ያለ ግንኙነት ያላት አገር ሆና ሳለ የዩናይት ስቴትስ ወገንተኝነት ተንጸባረቀበት ላላችሁት ወደ አንድ ያደላ አገዛ ምክንያቱ ምንድን ነው? እንዲህ ያለውን እስ አቅጣጫ ዩናይት ስቴትስ ለምን ልትመርጥ ትችላለች? መጀመሪያ ይህንን ጥያቄ ትክክለኛ መልሱን የሚያውቁት ራሳቸው ናቸው። አሁን ስልጣን ላይ ያለው የዴሞክራቲክ ፓርቲ ከዚህ በፊት ለምሳሌ የህወሀት ስልጣን ላይ በነበረ ጊዜ አንድ መቶ ፐርሰንት ምርጫውን አሸነፍኩም ሲል በዴሞክራሲያዊ መንገድ የተመረጠ መንግስት ነው ብለው ራሳቸው የአሜሪካ ፕሬዚዳንት ኦባማ መስክረውላቸዋል ይህ የሚታየው በወዳጅነት የሚሰሩ ነገሮች እንደሆኑ ነው። ከዛ በተጨማሪ ደግሞ ከኢትዮጵያ በቢሊየን የሚቆጠር ገንዘብ ዘርፎ ከአገር ያወጣው ህወሀት ብዙ የህዝብ ግንኙነት ድርጅቶች እና የሎቢስት ድርጅቶችን ቀጥሮ በዓለም ዙሪያ ያንቀሳቅሳል። በአሜሪካ ውስጥም በብዙ ቁልፍ ቦታዎች ስለሚያንቀሳቅስ እነዚህ ሁሉ ነገሮች ጫና ፈጥረው አስተዳደሩ ወደዛ አቅጣጫ እንዲሄድ ያደርጋል። እስኪ አሁንም ወደ ቀደመው የትዊተር መልዕክታችሁ ልመለስና ሁለተኛው የትዊተር መልእክታችሁ፣ የትዊቱን መልእክት ቃል በቃል ወደ አማርኛ መልሼ ጥያቄ ላስከትል። አብዛኛው አሜሪካውያን መንግስታቸው በኢትዮጵያ እጅግ ከፍተኛ ተጽዕኖ አድራጊ የነበረውን ህወሀትን ምንም እንኳን በኢትዮጵያ በአሸባሪነት ቢፈረጅም መልሶ ወደ ስልጣን ለማምጣት በታለመ ጥረት በእንግሊዝኛው አጠራር ሃይብሪድ ዋርፌር ባላችሁትና መደበኛ ጦር መሳሪያን ኢ መደበኛ የሆኑ የጦር ስልቶችና፣ እንደዚሁም የዲጂታል ቴክኖሎጂን በመጠቀም የሚካሄድ የውጊያ አይነት በኢትዮጵያ ላይ ስለመክፈቷ የሚያውቁት የለም ይላል አቶ ነቢዩ። ይህ ከባድ ወንጀላ ነውና፣ ምንድን ነው ለዚህስ መሰረት ያደረጋችሁት ማስረጃ? በዚህ ደረጃ ዩናይት ስቴትስ ስለመሳተፏ ትክክል ነው። ይሄንንም አሁንም ከታሪክ ጋር አገናኝቼ ነው የምመልሰው። የሃይብረድ ዋርፌር ወይንም የድብልቅ ጦርነት የሚባለው ስልት የአሜሪካ ማዕከላዊ ደህንነት የሚጠቀምበት አገር ሊወሩ ሲሉ ወይንም አንድ የአገር መንግስት መገልበጥ ሊፈልጉ ሲሉ የሚጠቀሙበት ስልት ነው እና የአሜሪካ መንግስት በተለይ ከአሜሪካ ውጭ የውጭ ጉዳይ ላይ የሚያደርጋቸው ነገሮች የአሜሪካ ሕዝብ ካልተቀበለው እንደልባቸው ለማድረግ ያስቸግራቸዋል። የአሜሪካ ሕዝብ መቀበል አለበት እና ኮንሰንት ይባላል ፈቃደኝነት። የአሜሪካ ሕዝብን ፈቃደኝነት ለማግኘት ደግሞ የመገናኛ ብዙኃንን ነው የሚጠቀመው የአሜሪካ መንግስት። ስለዚህ አንድ ወደኋላ ልውሰድህ እና ሁለተኛው ኢራቅ ጦርነት ከመጀመሩ በፊት ለወራቶች ያህል ኢራቅ ከባባድ አጥፊ መሳሪያዎች አሏት በሚል በእንግሊዝኛ ወፐን ኦፍ ማስ ዲስትራክሽን በየሚዲያው በየሚዲያው ሀያ አራት ሰዓት ነበረ፣ ከላይ እስከ ታች። እዚህን ጊዜ የአሜሪካን ህዝብ አበሳጨው እና የአሜሪካ ህዝብ ፈቃደኝነት ሰጠ። በቃ ጦርነት ሄዶ ኢራቅን መሮሩ ትክክል ነው፣ ሰው ልናድን ነው፣ ነፍስ ልናድን ነው ነው። የመጀመሪያው ኢራቅ ጦርነት ጋር ተመሳሳይ ነገር ሀፕን አድርጎ ነበር በፋርስ ባህረ ሰላጤ ሳዳም ሁሴን ህጻናቶችን ይገላል አስር ሺህ ሰዎችን ፈጀ፣ የመሳሰሉትን ከአምነስቲ ኢንተርናሽናል ከዩማን ራይት ጭምር መስክረው ኮንግረስ ራሱ አንድ ዊትነስ አምጥተው ኒያራ የምትባል የውሸት ምስክርነት ኮንግረሱን አስቀርበው ነበረ። ነገሮች ካለፉ በኋላ ከአስር አመት በኋላ ውሸት እንደሆነ ተረዳ ነው። ስለዚህ በህዝብ ግንኙነት እንደዚህ አይነት ታሪክ ፈጥረው የአሜሪካንን ህዝብ እነሱ አሜሪካ ሄዳ ጦርነት የምታደረገው ወይ ሄዳ አንድ ሀገርን የምታጠቃው ለመልካም ነገር እንደሆነ ነው። ህጻናቶች እየተመቱ እየሞቱ ስለሆነ ለማዳን ወይንም ህዝብ እየተፈጀ ስለሆነ ለማዳን። ኢትዮጵያ ላይ የተጀመረው ሃይብረድ ዋርፌር ወይንም የድብልቅ ጦርነት ደግሞ ምንድን ነው ታሪኩ? ኢትዮጵያ ውስጥ ጀነሳይድ ወይንም ዘር ማጥፋት ጭፍጨፋ እየተደረገ ነው። ስለዚህ ይህንን ለማዳን መስራት አለብን በሚል የአሜሪካን ህዝብ ለማሳመን ያልተፈጠረ ነገር ተፈጠረ እያሉ ከዳር እስከዳር በህዝብ ግንኙነት ይናገራሉ። አንድ ምሳሌ ልስጥህ። በቅርቡ አሁን እንኳን ብዙ ሳነደቅ የህዝብ ግንኙነት ልዩነቱን ልንገርህ። በዋሽንግተን ዲሲ ዘጠኝ ማንነታቸውን እንኳን የማይታወቁ ሰዎች ተነስተው እኛ የተለያየ የኢትዮጵያ ማህበረሰቦችን እንወክላለን ተሸጋጋሪ መንግስት ኢትዮጵያ ልናቋቋም ነው ብለው ወጥተው ወደ አስራ ሁለት በላይ ትልልቅ ሚዲያዎች ሮይተርስ ጨምሮ ኤፒ አስራ ሁለት በላይ ሚዲያ ዛ ተደርድሮ ምንም ዜና መሆን የሌለበት ነገር የኢትዮጵያ መንግስት ልክ ተገልብጦ እነዚህ ስልጣን ሊይዙ ነው የሚመስል ቀኑን በሙሉ ዋና ዜና ሆኖዋል አርባ ስምንት ሰዓት ባልሞላበት ጊዜ ውስጥ አዲስ አበባ ውስጥ ከግማሽ ሚሊዮን በላይ የሚሆን ህዝብ ሰላማዊ ሰልፍ ወጥቶ ከመከላከያ ጋር እንቆማለን፣ ህወሓትን አንፈልግም፣ የመረጥነውን መንግስት እንደግፋለን ብሎ ከግማሽ ሚሊየን በላይ ህዝብ ወጥቶ አሁን የጠቀስኳቸውና ሌሎቹ ሚዲያዎች እንደዚህ አይነት ታሪክ ለአሜሪካ ህዝብ ማሳየት አልፈለጉም። ምክንያቱም ኢትዮጵያ ክፉ መንግስት ነው ያላት፣ ስለዚህ ልናድናቸው ነው የምንሄደው የሚለውን ታሪክ ለመስራት ነው። አሁን ደግሞ ወደ አስር ሺህ የሚቆጠር አይተ ነው የማናውቀው ያህል ትልቅ ቁጥር ኢትዮጵያውያኖች በዋይት ሀውስ ወጥተው የአሜሪካን መንግስት ድምጻችንን ስሙን ብለው ጮሆ ነበር እዛው በቀደም እነዛ ዘጠኝ ሰዎች ከነበሩበት በተወሰነ ብሎክ የሚለይ ቦታ ላይ አስር ሺህ ሚደርስ ኢትዮጵያኖች ወጥተው አንድም ስለሱ አልተናገሩም። ለአሜሪካ ህዝብ እንዲደርስ አልፈለጉም። ይሄ የሚያሳየ ምንድን ነው? ይሄ የድብልቅ ጦርነት ወይንም የሃይብረድ ዋርፌር የአሜሪካንን ህዝብ ልብ ለመስረቅ፣ የአሜሪካንን ህዝብ ለማሳመን ነው። አንድ ነገር መጨመር የምፈልገው የአሜሪካ ህዝብ ጥሩ ህዝብ ነው። ሰው ተጎዳ፣ ህጻናቶች ሞቱ፣ በዘር ጭፍጨፋ ተደረገ ስትለው የአሜሪካ ህዝብ ሄደን እንርዳ ነው የሚለው ስለዚህ ይሄንን ተጠቅመው ከጀርባ ያለውን የፖለቲካ ስራቸውን ይሰራሉ። መልካም አቶ ነብዩ አሁን የነካኩትን በተለይ የመገናኛ ብዙሀን የሚመለከተው ሌላው ከሳችሁ ነው። አለም አቀፉን የመገናኛ ብዙሀንም ሆን ተብሎ በሚደረግ ትክክለኛ ያልሆነ መረጃ እና አንዳንዴም የሐሰት ዘገባ ጭምር በማቅረብ ትከሳላችሁ። የኢትዮጵያን ህዝብ ወይም የኢትዮጵያን መንግስት የሚመለከት ሲሆን በቂ ትኩረት አይሰጠውም በአንጻሩ ግን የተሳሳተ አሊያም ለዜና ሊበቃ የማይችል ነገር የዜና ሽፋን እስከ መስጠት ድረስ ይኬዳል ነው የምትሉት። የመገናኛ ብዙሃን ውስጥ ምን ምክንያት አላቸው እንዲህ ያለ አቋም ለመውሰድ? ዜናን እንዳለ መዘገብ ነውና ስራቸው በጣም ጥሩ ነው በአብዛኛው። እኛ ሁላችንም ለጋዜጠኞች ትልቅ ክብር አለ። ነገር ግን አሁን ያለው የመገናኛ ብዙሃን አሰራሩ ትልቅ ትልቅ ድክመት አለው። ብዙ የመገናኛ ብዙሃን በተለይ አሜሪካ ውስጥ ያሉት ስም መጥቀስ ባያስፈልግም የሚሰሩት ስራ የመንግስት ፕሮፓጋንዳ የሚሰሩ እስኪያስመስለው ድረስ ነው እያየን ያለ ነው ጭፍን የሆነ ነው ከዚህ ውስጥ አውቀው የሚያጥፉም አሉ ይሄ እኛ ብቻ ሳንሆን የውሸት ዜና ወይንም ፌክ ኒውስ የሚባለው ትልቅ ችግር እንደሆነ አሜሪካ ውስጥ አሁን አራት አመት ሆኖታል ንግግር ሆነ ስለዚህ ይሄ እኛ ብቻ የምንለው ነገር አይደለም አንድ ይሄ ነው ሁለተኛ በተለይ እንዳሁን እንደ ዘንድሮ ለጋዜጠኞች ነጻነት እንደዚህ ኢትዮጵያ ውስጥ ተገኝቶ አያውቅም። ሀያ ሰባት በላይ የውጭ ጋዜጣ ድርጅቶች አሉ። በህወሀት ጊዜ እንደ ልብም አይፈቀድም ነበር። ይሄን ሁሉ ነጻነት እያለ አብዛኞቹ ኬንያ ናይሮቢ ሆኖ ነው ሪፖርት የሚያደርጉት። ስለዚህ አሁን በዙም ብዙዎቻችን ከቤት ነው የምንሰራው፣ አይደለም ጋዜጠኞቹን ከቤት መስራት የዙም ጋዜጠኞች ሆነዋል ማለት ነው። እርበው በአይናቸው አይ መረጃዎችን አሰባስበው አይደለም ከዛ ውጭ ደግሞ መረጃ አለን ብለው መረጃ የሚያቀርቡ ያ የሚመጣው ስራ ደግሞ ቬሪፋይ አይደረግም፣ ፋክት ቼክ አይደረግም። ከሁለት ከሶስት መረጃ አይመጡም። ናገሯቸው ሰዎች ተመሳሳዮች ናቸው። የመረጃው ትክክለኝነት አይጣራም፣ የማረጋገጥ ስራ አይሰራም እያሉ ነው። አዎ አመሰግናለህ። የማረጋገጥ ስራ አይሰራም በጋዜጠኛ ስራ ውስጥ እንግዲህ ብዙ ዲስፕሊን፣ ብዙ ስርዓት ያለው ስራ ነው። ስርዓት ማለት አንድ ነገር ለህዝብ ከማቅረብህ በፊት በሙያ ባሉ ሰዎች ሁለተኛ ዓይን ይባላል። ሁለተኛ ዓይን አይተው ነው ለህዝብ የሚወጣው። አሁን ግን የሀያ አራት ሰዓት ዜና ስለሆነ ዜናውን ለማውጣት ጥድፈት ነው። የዜናው ምንጮች ሁለት ወይ ሶስት አካል ሊሆኑ ይችላሉ። በሁለተኛ አካል አይመረመርም፣ እንደዚህ ዝም ብሎ ነው የሚገፋው። ስለዚህ አሁን እያየ ነው ያለ ነው። ለምሳሌ አንድ ዜና ሲወጣ ዘጠኝ የዓለም አቀፍ ድርጅቶች ያንኑ ነገር ደግመው ይናገሩታል። አንድ ለውጥ አታይበትም። ስለዚህ አንዱ ስህተት ካለው ሁሉም ስህተት አለው ለማለት ነው። በዚህ ምክንያት አሁን ያለንበት ደረጃ ታላላቅ ድሮ እናከብራቸው ከነበሩ የጋዜጠኛ አውታሮች የምንሰማውን ነገር ሁሉ በጥርጣሬ እንድንሰማ ተገደናል። ምናልባት የመጨረሻ ጥያቄ ልጠይቀው፣ አቶ ነብዩ ኢትዮጵያውያን አሜሪካውያን በዩናይት ስቴትስ የፖለቲካ ሂደት ውስጥ ትሳተፋላችሁ በምርጫ ሂደት ውስጥ ድምፃችሁን ድምጻችሁን ትሰጣላችሁ። በተለያየ ደረጃ ተሳትፏችሁ ከምርጫ ዘመቻዎች ጋር አብራችሁ ስትሰሩ ይታወቃል። አሁን እንዳላችሁት፣ በትውልድ ሀገራችሁ ጉዳይ ዩናይት ስቴትስ ትክክለኛ ያልሆነ አቋም ይዛ ከሆነ ያ ቀድሞ በምርጫው ዘመቻ ወቅት አብራችሁ ትሰሩ የነበረው ትደግፉ የነበረው ለምን ትክክለኛውን ነገር ለማሳየት ሊረዳችሁ አልቻለም? ምናልባት በተለያዩ ቦታዎችም ያን ማሳየት እድል የነበራችሁም ከሆነ እርሱንም ሊነግሩኝ ይችላሉ። እንዴት ነው ይሄን ማጣጣም የሚቻለው? ጥሩ ነው። ይሄንን ነገር በጽሁፍም ያወጣነው ነገር ነው በእድገት ምክር ቤቱ በኩል። ይህ የሆነበት ምክንያት ክህደት ተደርጎብናል። ከዴሞክራቲክ ፓርቲ ክህደት ነው። ሌላ ምንም ነገር የለውም። ፕሬዚዳንት ባይደን ሲመረጡ ኢትዮጵያዊ አሜሪካውያኑ ለባይደን ምርጫ ኮሚቴ ተቋቁሞ ከስቴት ወደ ስቴት በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያኖች ወጥተው እንዲመርጡ አድርገናል። ገንዘብ አሰባስበናል። ከሰማኒያ ሁለት ሺህ ዶላር በላይ ለሳቸው ምርጫ ሰጥተናል። ለምሳሌ በጆርጃ የመሳሰሉ ስቴቶች ላይ ምርጫው ቅርብ ሆኖ እንደውም ለቀናቶች እየቆጠሩ ሲቆዩ በጣም በትንሽ ቁጥር ነበረ። ያን ስቴት ሁሉ እንዲያሸንፉ ወሳኝ የነበረ አስተዋጽኦ አድርገናል። ሌሎችም ስቴቶች ላይ ብዙ ቦታዎች ላይ የእኛ ድምፅ ወሳኝ የነበረበት አለ። ይሄ ነው እንግዲህ እሳቸው ስልጣን ላይ እንዲሆኑ ትልቅ አስተዋጽኦ አድርገናል። ነገር ግን እሳቸውና መሰሎቻቸው ስልጣን ላይ ከወጡ በኋላ በእኛ ህብረተሰብ ላይ ይህም ክህደት የተፈጠረው ከህወሓት ጋር ቅድም የጠቀስናቸው ነገሮች ስላሉ ነው። አሁን የምንሞክረው እኛ ለብዙ አመታት የኢትዮጵያውያኖች አሜሪካ መምጣት ከጀመርን ሀምሳ አመት አልፏል። ረዥም ታሪክ አለን። ግማሽ ሴንቸሪ ማለት ነው። በዚህ ጊዜ ውስጥ በአብዛኛው ኢትዮጵያኖች ዲሞክራት ስንመርጥ ቆይተናል። ስለዚህ ጥሩ ወዳጆች ነበርን። አሁን ግን በጣም በተፈጠረብን ክህደት ትልቅ አይነት እርምጃ አሁን በቨርጂኒያ ወስደናል። አንድ በቅርቡ የተደረገ ጥናት አለ፣ ህዝብ ለህዝብ የሚባል ድርጅት የሰራው ሁለት ሺ አምስት መቶ ኢትዮጵያውያን አሜሪካኖች በዚህ ጥናት ላይ ተጠይቀው ሰባ ዘጠኝ በመቶ የሚሆኑት ዴሞክራት ነኝ ብለው መልሰዋል። ነገር ግን ስልሳ አንድ በመቶ የሚሆኑት ዴሞክራት ነበር፣ ዴሞክራት አልመርጥም ወይም ሪፐብሊካን ነው የምመርጠው ብለው ተናግረዋል። ስልሳ አንድ በመቶ ከዛ ውስጥ ምክንያታችሁ ምንድን ነው የፓርቲ ለመቀየር የተገደዳችሁበት ወይም የወሰናችሁበት ለሚለው የተሰጠው አንደኛው ምክንያት የዋይት ሀውስ የውጭ ፖሊሲ ዋይትሃውስ ኢትዮጵያ ላይ ያለው ሁኔታ ምርጫችንን ከዴሞክራት ወደ ሪፐብሊካን እንድንቀይር አድርጎናል የሚል መልስ ነው የሰጠው እዚህ ጥናት ላይ። ይሄም ጥናት ደግሞ በቨርጂኒያ ምርጫ እንዳየ ነው፣ ታሪካዊ በሆነ መንገድ ሕዝቡ ወጥቶ ሪፐብሊካኑ እንዲመረጥ አድርጓል። አሁንም ገና ይሄ ይቀጥላል። መልካም እንግዲህ፣ በሂደት ምናልባትም ግንኙነታችሁም የሚለወጥ ከሆነ እሱን ጭምር እንከታተላለን። አቶ ነብዩ አስፋው ኢትዮጵያውያን አሜሪካውያን ወይም ትውልድ ኢትዮጵያውያን አሜሪካውያን የእድገት ምክር ቤት ከምስራቾቹ አንዱና ተባባሪ ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥልኝ በጣም አመሰግናለሁ። አታሩላ መልካም ቀን። አድማጮች፣ የኢትዮጵያውያን አሜሪካውያን የእድገት ምክር ቤት በቅርቡ ህወሓት በተለያዩ ከተሞች ለፈጸማቸው ጥቃቶች ዩናይት ስቴትስን በተባባሪነት የከሰሰበትን ጨምሮ በዩናይት ስቴትስ ላይ ለቀረቡት ውንጀላዎች ምላሽ እንዲሰጥ ጥያቄዎቹ የቀረቡለት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ለጊዜው ምላሽ ከመስጠት ተቆጥቧል። በተጨማሪም ደግሞ ከዚህ በተቃራኒ ሀሳብ ያላቸውና ና የዩናይትድ ስቴትስ መንግስት ያለውን አቋም የሚደግፉ የማህበረሰብ ክፍሎችን በሌላ ጊዜ ይዘን እንመለሳለን። አድማጮች አሁን ዝግጅታችንን አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስ ኤይድ አስተዳዳሪ ሰማንታ ፓወር በቅርቡ ድርጅታቸው ለአፍሪካ ንግድና የመዋለንዋይ ፍሰት ያወጣውን አዲስ መርሃ ግብር ይፋ አድርገዋል። መርሃ ግብሩ በዩናይትድ ስቴትስና በአፍሪካ አገራት እንዲሁም በአህጉሩ ውስጥ የሚደረገውን ንግድና የመዋለንዋይ ፍሰት የሚያስፋፋ ነው። ሰማንታ እንዳሉት ወደ ታዳጊ ሀገራት ኢኮኖሚ ከሚሄደው ዓለም አቀፍ የገንዘብ ፍሰት ዘጠና ከመቶ የሚሆነው የሚመጣው ከህዝብ ሳይሆን ከግል መዋለንዋይ አፍሳሾች መሆኑን ገልጸው አፍሪካን ዘላቂነት ባለውና ነፃ በሆነ መንገድ ወደፊት የሚያራምዷት በሀገር ውስጥም ሆነ በውጭ ያሉ የንግድ ተቋማትና ባለሀብቶች ናቸው ብለዋል። አዲሱ የአፍሪካ ንግድና የመዋለንዋይ መርሃግብር ለሴቶችና ወጣቶች ቅድሚያ የሚሰጡ የአየር ንብረት የሚያመጣውን ተጽዕኖ የሚቋቋሙና ሀገራት የኮቪድ-19 ወረርሽኝን እንዲቋቋሙ የሚያስችሉ እድሎችን ይበልጥ የሚያበረታታ ሲሆን ሰፋ ያለውና የአፍሪካ ብልጽግና የተሰኘው እቅድም አንዱ አካል ነው። የአፍሪካ ብልጽግና መርሃ ግብር እንደ አውሮፓውያን አቆጣጠር በ2019 በይፋ ስራ ላይ ከዋለ ወዲህ ዩናይትድ ስቴትስ በ45 የአፍሪካ ሀገሮች ውስጥ 800 የሚሆኑ ውሎች እውን እንዲሆኑ የረዳሽ ሲሆን 50 ቢሊዮን ዶላር የሚገመት የውጭ ገበያ አቅርቦትና መዋለንዋይ በማፍሰስ በሺዎች ለሚቆጠሩ ሰዎች የሥራ ዕድል ፈጥራለች። የባይደንና ሐሪስ አስተዳደር በአፍሪካ ላይ ጽኑ እምነት አላቸው ያሉት የዩኤስ ኤድ አስተዳዳሪ ሰማንታ ፓወር የአፍሪካ ህዝብ ባለው የሥራ ፈጣሪነት አዲስ ነገር የማመንጨት መንፈስና ተጽዕኖ ፈጣሪነት ላይም ሙሉ በሙሉ እንደሚተማመኑ ገልጸዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳቸው ያመሸዎት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። በነገው ምሽት እንገናኛለን። እስከዚያው ሰላም፣ በደህና ደሩ።